ድርድሩ በምዕራፍ እንዲካሄድ ነው የአውሮፓ ህብረት የሚፈልገው። የመጀመሪያው ምዕራፍ እንደ ቅድመ ሁኔታ ተደርጎ ሊቆጠር ይችላል። ሶስት ነገሮች አሉ በቅድሚያ ታላቋ ብሪታንያ ማድረግ አለባት ብለው ያቀረቡት አንደኛው ነገር በብሪታንያ የሚኖሩ ሶስት ሚሊዮን የሚሆኑ የአውሮፓ ህብረት ዜጎች የመኖሪያ፣ የመስራት፣ የጡረታ፣ የጤና እነዚህን ጥቅማ ጥቅሞች በሕግ የሚረጋገጡበት ዋስትና እንዲኖር፣ በሌላ መልኩ ደግሞ ሁለት ሚሊዮን የሚሆኑ የዩኬ ዜጎች ደግሞ በአውሮፓ ህብረት የሚኖሩትም እንደዚሁ መብቶቻቸው የሚከበሩ በት የህግ ማዕቀፍ እንዲበጅ በመጀመሪያ በዚህ ላይ እንድንስማማ የሚል ነው። ሁለተኛው ብሪታንያ በአውሮፓ ህብረት አባል በነበረችበት ወቅት ማሟላት የሚገባት አለ፣ የበጀት መዋጮ አለ፣ ለአውሮፓ ህብረት የሚዋጣ ገንዘብ አለ። ይሄ በአጠቃላይ እስከ ሁለት ሺህ ሀያ የሚደርስ ነው። በበጀቱ አሰራሩ መሰረት ወደ ስልሳ ቢሊዮን የሚጠጋ ኢሮ ነው። ይህን ገንዘብ ማሟላት አለባት። ይሄን ዕዳ ያለፈውን መዝጋት አለብን፣ ስለወደፊቱ ለመነጋገር ነው የሚለው ። ሶስተኛው ነገር ዩኬ ስትወጣ በቀጥታ የምትገናኘው እንግዲህ ከአይርላንድ ነው በኖርዝ አይርላንድ በኩል ከአይርላንድ ጋር ያለው ደንበር፣ ጥርቅም ብሎ የሚዘጋ ከሆነ የሰሜን አይርላንድ የተደረገውን ስምምነት የሚያፈርስ ነው የሚሆነው። ስለዚህ ያ ደግሞ ሌላ ሁከት ሊፈጠር ስለሚችል ከአይርላንድ ጋር የሚደረገው የደንበር ይዞታ ከወጣች በኋላ ከወዲሁ ግምት ውስጥ እንዲገባ እንዲህ አይነት እርምጃ እንዳትወስድ የሚል ነው። እንደውም የአይርላንድ መንግስት ምናልባት በዚህ ሁኔታ ጭቅጭቅ የሚፈጠር ከሆነ ሰሜን አይርላንድ ወደ አይርላንድ ከተቀላቀለች አውቶማቲካሊ የአውሮፓ ህብረት አባል እንድትሆን ድጋፍ ጠይቀው ይህን ድጋፍም እንደሚሰጧቸው አረጋ ተጠልቀውላቸዋል። ስለዚህ እነዚህን ሶስት ነገሮችን እነዚህ መስፈርቶች ያስቀምጠው በእነዚህ መስፈርቶች እንዲደራደሩ ውክልና ሰጥተው ተለያይተዋል። ማንተ ገፍቶ ይሄ እንግዲህ የአውሮፓ ህብረት መሪዎችና ርዕሰ ብሔራት ሀያሰባቱ አንድ ላይ የተስማሙበት ነው። የአውሮፓ ህብረት ሊቀመንበር ዶናልድ ቱስክም በትዊተር የማህበራዊ መገናኛ ገጻቸው ላይ ሀያሰባቱ የአውሮፓ መሪዎችና ርዕሰ ብሔራት መመሪያውን በጋራ አጽድቋል ብለው ጽፏል። ከብሪታንያ በኩልስ ምላሹ ምንድን ነው? ብሪታንያ እነሱ ያጸደቁትን የምትቀበል ይመስላል ወይስ እንዴት ነው? በመሰረቱ የብሪታንያ አቋም ምንድን ነው? አሁን የተነሱት ነገሮች ጎን ለጎን እየተደራደር ከዚሁ ጎን ለጎን ግን አጣዳፊ የሆነው የሁለቱ ወገኖች የነፃ ንግድ በሚመለከት ድርድሩ መቀጠል አለበት። በአይነች ምክንያቱም ያ ጊዜ ይወስዳል። በመካከል ላይ ኢኮኖሚው እንዳይጎዳ በማሰብ ስለዚህ በዚህ በጣም ቁጥብነት አላት። በሁለተኛ ደረጃ የተባለው ገንዘብ ስልሳ ቢሊዮን ዩሮ ይህን ያህል ገንዘብ እንደማይሆን ነው በብሪታንያ በኩል ያለው። ስለዚህ በገንዘቡ መጠንም አለመስማማት አለ እና ይህንን እንዴት እንደሚያደ የሚያደረጉት እንግዲህ ወደፊት ነው የሚታየው። በአየርላንድ ላይ ያለውም ነገር በጣም አወዛጋቢ ነው የሚሆነው ምክንያቱም ምናልባት ሰሜን አይርላንድ እንደተባለውም ወደ አይርላንድ ተቀላቅላ ከአውሮፓ ሕብረት ጋር ለመቆየት ልትፈልግ ትችላለች። ይሄ የብሪታንያን አንድነት የሚያናጋ ነው የሚሆነው። ከዚሁ ጋር በተመሳሳይ የጂብራልታር ጉዳይም አለ። ጂብራልታር እንደዚሁ ከስፔን ጋር እና ዩኬ ውዝግብ ያለበት ቦታ ነው። ስለዚህ የአውሮፓ ሕብረት ከእንግዲህ የስፔንን አቋም ነው የሚያራምደው። በሳይፕረስም እንደዚሁ አለ። ስለዚህ እንደነዚህ አይነቶቹ የብሪታንያ ጥቅሞች ባሉባቸው አካባቢዎች የአውሮፓ ሕብረት ከአባል መንግስታት ጎን በመቆም ምናልባት ከነሱ ፍላጎት ውጭ የመሄድ ሁኔታ ስላለ በእነዚህ ነገሮች ደስተኛ እንደማይሆኑ ነው የሚታመነው። የሆነ ሆኖ ግን እነዚህ መስፈርቶች የአውሮፓ ህብረት አቅርቧል። እንግዲህ ዩኬ እንዴት ይቀበለዋል የሚለው ምናልባት አሁን ምርጫ ስለጠሩ ከምርጫ በኋላ የሚመጣው መንግስት የሚገልጸው ነው የሚሆነው። ያም ሆኖ ግን ምርጫው ተደረገም አልተደረገም ከነዚህ አቋሞች ድንፍ እንደማይሉ ነው የአውሮፓ ህብረት አቋም ያንጸባረቁት መሪዎችም እየገለጹ ያሉ። አዎ መሪዎቹም የአውሮፓ ኮሚሽን ፕሬዚዳንት ዣን ክላውድ ጁንከርም ልክ እንደ ህብረቱ ሊቀመንበር በትዊተር መልእክታቸውን አስተላልፈዋል። ዩኒቲ ኢንአክሽን ብለዋል። አንድነታችንን በተግባር አሳየን አይነት ነገር ነው። እና እንደውም ብዙ ጊዜ የሚባለው ብሪታንያ ከአውሮፓ ህብረት ስትወጣ አውሮፓ ይፈራርሳል። በፈረንሳይም ለፔንም ማየት ይቻላል፣ በፖላንድም እንደዚህ በተለያዩ ቦታዎች የቀኝ ዘመሞች ፖለቲካውን የመቆጣጠር ሁኔታ እያሳዩ ስለሆነ አውሮፓ ሊፈራርስ ይችላል ተብሎ ነበረ። ግን አሁን ሀያ ሰባቱ መሪዎች ደግሞ በአንድ ላይ አንድ አቋም ይዘው አጽድቋል። ይህ ምን ያሳያል? የፕሬዝዳንቱ ንግግር እንደው ለማለት ያሉት ነው ወይንስ በእርግጥም ጥንካሬያቸውን የሚያሳይ ነው? ለጊዜው ጥንካሬያቸውን የሚያሳይ ነው። ምናልባት ወደ ድርድሩ ሲገባ ወደፊት ይሄ አንድነትና በጋራ መቆም ይቀጥላል አይቀጥልም ወደፊት የሚታይ ቢሆንም ለጊዜው ግን እንደተገለጸው ከዩኬ መውጣት በኋላ ሌሎች ሀገሮችም ሊከተሉ እንደሚችሉ እነዚህን የአውሮፓ ህብረትን የሚቃወሙ ሀይሎች ገነው ሊወጡ እንደሚችሉ እና የአውሮፓ ህብረት ቀጣይነት ጥያቄ ውስጥ እንደገባ እየተገለጽ ነው የነበረው። ከዚያ ወዲህ እየታዩ ያሉት ነገሮች አንደኛ በየሀገሩ ያሉት እነዚህ ጸራ አውሮፓ ህብረት ሀይሎች እንደተፈ የፈለገው ጎልተው እየወጡ አይደለም። በኔዘርላንድ የተደረገውን የምርጫ ውጤት የምናየው ነው። ፈረንሳይም ጋር ያለው ቢሆን ምናልባት ለፔን ያለየለትም ቢሆን ያሸንፋሉ የሚለው ግምት ብዛም ነው። ስለዚህ ከሞላ ጎደል አሁን እነዚህ የጸረ አውሮፓ ህብረት የነበሩት ኃይሎች እንደተፈራው እየጎለበቱ ሳይሆን እንደውም የአውሮፓ ህብረት አፍቃሪዎች እያየሉና የበለጠ የአውሮፓ ህብረት ድጋፍ እያገኘ የሄደበት ሁኔታ ነው የሚታየው። በሁለተኛ ደረጃ በመንግስታቱም በኩል ቢሆን አሁን በምስራቅ አውሮፓ ያሉትና በነዚህ በምዕራቡ ያሉት ሀገሮች ልዩነት የምስራቅ አውሮፓዎቹ አብዛኞቹ ዩኬ ያሉት ዜጎቻቸው የነሱ ዜጎች ናቸው። ስለዚህ ይሄ አሁን የአውሮፓ ህብረት ያነሳው የዜጎች መብት ጉዳይ የነ ፖላንድን የነ ሃንጋሪን የነ ቡልጋሪያን መንግስታት ጥያቄ የሚያነሳ ስለሆነ በዚህ ጉዳይ ላይ የግድ አብረው ነው የሚቆሙ ስለዚህ አሁን የተነሱት ጥያቄዎች በሙሉ ሁሉንም የአውሮፓ ህብረት መንግስታትና ህዝቦች የሚመለከቱ በመሆናቸው አንድ ላይ እንደቆሙ ነው የሚታየው። ከብሔራዊ ጥቅም አንጻር አንድ ላይ ሊቀጥሉ ይችላሉ የሚል ግምት ነው ያለው። በሂደት ወደፊት ይቀጥላል ወይንስ እየላለ ይመጣል የሚታይ ቢሆንም ለጊዜው ግን እሳቸው እንዳሉት አንድ ላይ እንደቆሙ ነው የሚታየው የሚታየው ያለው ሁኔታ ነው ለጊዜው ማለት ይቻላል። ማንተጋፍቶ አድማጮች ብሪታንያ ከአውሮፓ ህብረት የምትወጣበትን መንገድ በተመለከተ መመሪያ ሀያ ሰባቱ የአውሮፓ ሀገራት መሪዎችና ርዕሰ ብሔራት በአንድ ላይ በሙሉ ድምፅ በጋራ በመሆን አጽድቀውታል። ያንን በተመለከተ ብራስልስ ከሚገኘው ወኪላችን ከገበያው ንጉሴ ጋር ያደረግነው ቃለምልልስ ነበር። ገበያው ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ስጥልኝ። እኔም አመሰግናለሁ ማንተጋፍቶት።